ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታሕሳስ 22 2014 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ! ክቡራትና ክቡራን አድማጮች፣ ተመልካቾች እንዲሁም የዌብና የማኅበራዊ መገናኛዎች ተከታዮቻችን የማስተናግዳችሁ ሰሎሞን አባተ ነኝ። በብዙ የዓለማችን ከተሞችና አካባቢዎች የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በክፋቱን ያነሱትና ደግሞም ብዙ ከብዙ ፈተናዎች ጋር ስኬትም ነበረበት ያሉት 2021 ዓመተ ምህረት ተጠናቋል። ሪካቨሪ ፍሮም ዘ ፓንዴሚክ ዘ ቦልድ ፕላን ቱ ቫክሲኔት ኤቭሪ ፐርሰን ኤቭሪዌር ሪካቨሪ ፎር አወር ኢኮኖሚ ሁሉንም ሰው ለማስከተብ የጠነከረ ዓለም አቀፍ እቅድ በማውጣት ከወረርሽኙ ማገገም እንዲሁም የበለጸጉት አገራት ለታዳጊ አገራት የገንዘብ የመዋለ ንዋይ እና የብድር እፎይታ ድጋፍ በማድረግ ደግሞ ለታዳጊዎቹ አገራት የምጣኔ ሀብት ማገገሚያ ማድረግ ይቻላል። ከሶስት ሰዓታት ባነሰ ጊዜ ውስጥ አዲስ አበባ ላይ አዲሱ የፈረንች 2022 ዓ ም ይገባል። በዓሉን ለምታከብሩ ሁሉ እንኳን አደረሳችሁ። ከአሜሪካ ድምፅ ሰሞኑን ኢትዮጵያ ውስጥ እየተከበሩ ላሉት ተከታታይ በዓላት ትውልደ ኢትዮጵያ ግዩራን ዳያስፖራ አዲስ አበባ እየገቡ ናቸው። ዛሬ ማለዳ ላይ ሪፖርተሮቻችን ቦሌ ተገኝተው የተወሰኑትን አግኝተው አነጋግረው ነበረ። አሁን ራሱ ፕሌኑ ሙሉ ኢትዮጵያኖች ናቸው የመጣ ነው። በጣም ትኬት እስከምናጣ ድረስ በህዝብ የተመረጠ መንግስት ለመጀመሪያ ጊዜ ነው ያገኘ ነው እና ሲመጣም ደግሞ አንዳንድ በአቅም የቻልኩትን ያለ የሜዲካል ሰፕላይስ አስረክብ ያለው ማለት ነው። በቪዲዮ የተቀናበረ ዘገባ ይኖረናል። በምሽቱ ዝግጅታችን የጤና ጥበቃ ሚኒስቴርም ዘገባ አለን። ስድስት ሺህ የጤና ባለሙያዎችን ሐኪሞችን በሚቀጥሉት ሦስት ዓመታት ውስጥ እቀጥራለሁ ብሏል። አብራችሁን ቆዩ። ስርጭቶቻችንን ከሞገድ በተጨማሪ ዌብሳይታችንም ላይ ታገኛላችሁ። እንዲሁም ፌስቡክ ላይቭ ላይ አለን። ዌብሳይት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ ፌስቡክ ላይ አት ቪኦኤ አምሃሪክ፣ በዩቲዩብ በኢንስታግራም አለን። እንዲሁም በትዊተርም ሐሳቦቻችሁን እንድታንሸራሽሩ እንጋብዛለን። ፕሮዲውሰሩ ኤልያስ አስማረ ነው። ቴክኒሻኑ ስቱዲዮ ውስጥ አብሮናለ ሚሻ ዱቢንስኪ እንዲሁም የስቱዲዮ ምስልና ድምፅ አቀናባሪው ጃን ድራይደን ቦታቸው ላይ ናቸው። አበባየሁ ገበያው የዌብና ማኅበራዊ መገናኛዎቻችን ላይ አለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአየር ንብረት ለውጥና ኮቪድ-19 የጎዷት ዓለም እንድታገግም ለማድረግ ዓለም አቀፍ ትብብር እንዲጠናከር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዛሬ ጥሪ አሰምተዋል። ያለፈውን ዓመት ከከፉት እንደ አንዱ የገለጹት ጉተሬሽ የበዙ ፈተናዎችና የበዙ ስኬቶችም እንደነበሩ ተናግረዋል። ዋና ጸሐፊው በዓለም ዙሪያ እየገባ ላለው አዲሱ የአውሮፓ 2022 ዓ ም ባስተላለፉት መልእክት ዓለም አዲሱን ዓመት የሚቀበለው ከክትባት አመሳሶችና ያለመተካከል፣ በአየር ንብረት ጉዳይ ካልተፈጸሙ ቃሎች፣ ከግጭቶች፣ ከመለያየቶችና ከተሳሳቱ መረጃዎች ስርጭት ጋር እንዲሁም ከተስፋ ጋር ነው ብለዋል። አድማጮች፣ የዚህ ዝርዝር ዘገባ በዕለቱ አብይ ርዕስ ይቀርባል። በአማራ ክልል ህወሓት ተቆጣጥሯቸው በነበሩ አካባቢዎች በርካታ የፍትህ ተቋማት መውደማቸውን የክልሉ ጠቅላይ ፍርድ ቤት አስታውቀዋል። ጉዳያቸው በፍርድ ሂደት ላይ የነበረና የፍርድ ሂደታቸው የተጠናቀቁ ፋይሎች በመጥፋታቸው በፍትህ ስርዓቱ ላይ አሉታዊ ተጽዕኖ እንደሚፈጥርም የጠቆሙት የጠቅላይ ፍርድ ቤቱ ፕሬዝደንት አቶ አቡየ ካሳሁን የጠፉት መዛግብትን በተመለከተ ተመሳሳይ ችግር ውስጥ ገብተው ከነበሩ አገሮች ተሞክሮ የሚወስዱ መሆኑን ጠቁመዋል። ዝርዝሩ በምሽቱ የዜና መጽሔት ይቀርባል። ኢትዮጵያ በሚቀጥሉት ሶስት አመታት ከመደበኛው የመንግስት ቅጥር ውጪ ከስድስት ሺህ በላይ ሐኪሞችን ለመቅጠር መዘጋጀቷን የጤና ጥበቃ ሚኒስቴር አስታውቋል። ከቅርብ ጊዜ ወዲህ በርካታ ቁጥር ያላቸው የህክምና ባለሙያዎች ከስራ ውጭ ሆነው እንደሚገኙ መረጃዎች ያሳያሉ። በአዲሱ የፈረንጆቹ 2022 ዓመት ከአጋር ድርጅቶችና ከፌዴራል መንግስት ተገኝቷል በተባለ ድጋፍ አዲስ ተመራቂ ሐኪሞችን ወደ ስራ ለማስገባት እየተዘጋጀ መሆኑን የጤና ሚኒስቴሩ አመልክቷል። የመርሃ ግብሩ ዓላማ ህብረተሰቡ ሲያደርጉ ጥራቱን የጠበቀ የጤና አገልግሎት እንዲያገኝና በብዙ ወጪ የሰለጠነ የሰው ኃይል እንዳይባክን የታለመ መሆኑን የጤና ሚኒስቴር ዶክተር ሊያ ገልጸዋል። ዝርዝር ዘገባው በምሽቱ የዜና መጽሔት ይቀርባል። የሱዳን የጸጥታ ኃይሎች በትናንትናው ዕለት ካርቱም ውስጥ በተደረገው የተቃውሞ ሰልፍ ተካፋይ የነበሩ አራት ሰዎችን መግደላቸውን የአገሪቱ የሕክምና ባለሙያዎች ኮሚቴ አስታወቀ። በአስር ሺዎች የሚቆጠሩ ሰላማዊ ሰልፈኞች ተካፋይ የሆኑበት የትናንቱ የተቃውሞ ሰልፍ ለ11ኛ ጊዜ የተደረገ መሆኑም ተገልጿል። የዲሞክራሲ ደጋፊ የሆኑት ተቃዋሚዎች ላለፉት ሁለት ወራት ያለማቋረጥ በተካሄደው ተቃውሞ እስካሁን 52 ሰዎች መገደላቸውን የነፃነት ትግሉ ተሳታፊ የሆነው የሱዳን ሐኪሞች ኮሚቴ አስታውቋል። በሌላም በኩል የሱዳን ጸጥታ ኃይሎች በካርቱም የሚገኘውን የሳዑዲ አረቢያን ንብረት የአልአረቢያ ቴሌቪዥን ጣቢያና አልሄዳ የተባለውን የዜና ማሰራጫ ጣቢያውን በትናንትናው ዕለት በመውረር የመገልገያ መሳሪያዎችን መውሰዳቸው ተዘግበዋል። የጸጥታ ኃይሎቹ ቢሮውን በወረሩበት ወቅት ሰራተኞቹን ሲደበድቡና ሲያጠቁ የሚያሳይ የቪዲዮ ምስል መገኘቱንም የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ ግድያውንና ኃይል መጠቀምን ያወገዘ ሲሆን የሱዳን ጸጥታ ኃይሎች በሚዲያ ተቋማትና ጋዜጠኞች ላይ የሚያደርሱትን ጥቃት እንዲያቆሙ አሳስቧል። የተባበሩት መንግስታት ድርጅትም በተወካዩ አማካኝነት ለጥሰቱ ተጠያቂ በሆኑት ላይ ትክክለኛው ማጣራት እንዲደረግ አሳስቧል። ወታደራዊ መፈንቅለ መንግስት በተካሄደባት ማሊ ዲሞክራሲያዊ ምርጫ የሚደረግበትን ምክረ ሀሳብ እንዲያቀርብ የተሰየመው አካል ትናንት አሙስ በሰጠው መግለጫ በሚቀጥለው የካቲት ወር ይካሄዳል የተባለው ምርጫ ከስድስት ወር እስከ አምስት ዓመታት ለሚደርስ ጊዜ መዛወር የሚችል መሆኑን በመግለጽ ምክረ ሀሳብ ማቅረቡ ተገለጸ። ወታደራዊ መንግስቱ የቀድሞውን ፕሬዝደንት አቡባካር ኢብራሂም ኬታን በመፈንቅለ መንግስት ካስወገደ በኋላ የሽግግር መንግስት ስልጣኑን የወሰዱት ኮሎኔል አሲሚ ጎዮታ ከ18 ወራት ቆይታ በኋላ በሚቀጥለው የካቲት ብሔራዊ ምርጫ እንደሚደረግ አስታውቀው እንደነበር ሮይተርስ ዘግቧል። ይሁን እንጂ በሰሜን ማሊ አገሪቱ ክፍል ይንቀሳቀሳሉ በተባሉት የእስልምና ኃይሎች ጥቃት ምክንያት የተባለው ምርጫ ወሬ ሳይሰማ መቆየቱ ተነግሯል። የማሊ መንግሥት ምርጫ የሚደረግበትን ጊዜ አስመልክቶ የቀረበውን ምክረ ሐሳብ ተቀብሎ የደረሰበትን ውሳኔ በጥር ወር መጨረሻ እንደሚያሳውቅ ገልጿል። ፈረንሳይ ሽብርተኝነትን ለመዋጋት በሚል አስገብታው የነበረው በሺዎች የሚቆጠር ጦሯን ከማሊ ስታስወጣ ሩሲያ ደግሞ ወታደራዊ አሰልጣኞቿን ወደ ማሊ መላኳን ተሰምቷል። ምዕራባውያኑ ሩሲያ ቀስ በቀስ ወታደራዊ ይዞታዋን ያስፋፋች ትመጣለች የሚል ስጋት ያደረባቸው መሆኑም በሮይተርስ ዘገባ ተመልክቷል። ደቡብ አፍሪካ በኮቪድ-19 ሳቢያ በሰዎች እንቅስቃሴ ላይ ጥላው የነበረውን የሰዓት እላፊ ገደብ ከትናንት ጀምሮ ማንሳቷን አስታወቀች። የአገሪቱ መንግስት ትናንት ሐሙስ ባወጣው መግለጫ እንዳመለከተው በኦሚክሮን ቫይረስ የተቀሰቀሰው አራተኛው ዙር የኮቪድ-19 ወረርሽኝ ከፍተኛው አስከፊ ጊዜ ያለፈ በመሆኑ ከእኩለ ሌሊት እስከ ሌሊቱ አስር ሰዓት ያለውን የእንቅስቃሴ ገደብ ማንሳት አስፈላጊ ሆኖ መገኘቱን አስታውቋል። ይሁን እንጂ አሁንም ሕዝብ በተሰበሰበበት ስፍራ ሁሉ የአፍና አፍንጫን መሸፈኛን ወይም ማስክ ማድረግ ግዴታ ሆነው የሚቀጥሉ መሆናቸውም ገልጸዋል። ማስክ በሚያስፈልግበት ቦታ ሁሉ ሳያደርጉ መገኘት በደቡብ አፍሪካ ወንጀል መሆኑንም በሮይተርስ ዘገባ ተመልክቷል። ከደቡብ አፍሪካ የጤና ቢሮ የተገኘው መረጃ እንደሚያመለክተው የአዲስ ተጋላጮች ቁጥር ካለፈው ቅዳሜ ታህሳስ 16 ጀምሮ በ29 ነጥብ 7 ከመቶ ቀንሷል። ደቡብ አፍሪካ ወደ 3.5 ሚሊዮን ተጋላጮች የተመዘገቡባት ሲሆን 91 ሺ የሚሆኑ ሰዎች በወረርሽኙ ሞተውባታል። ይህ በአፍሪካ ትልቁ ተጠቂ አርጓታል። ምንም እንኳ ከፍተኛ የኦሚክሮን ቫይረስ ስርጭት ቢኖርም ወደ ሆስፒታል የሚገባው ሰው ቁጥር እጅግ ዝቅተኛ መሆኑን የመንግስት መግለጫ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ሐሙስ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት የስልክ ንግግር ሩሲያ ከዩክሬን ጋር ያላትን ውጥረት እንድታረግብ አሳሰቡ። ይሁን እንጂ 50 ደቂቃ በፈጀው የስልክ ውይይት ቭላዲሚር ፑቲን በዩክሬን ድንበር አቅራቢያ የሰፈሩትን ወደ 10 ሺህ የሚጠጋ ጦራቸውን ስለማንሳታቸው ምንም የገቡት ቃል የለም ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግረዋል። የዋይት ሃውስ ቃል አቀባይ ጄንሳኪ ሩሲያ ዩክሬንን ብትወር ዩናይትድ ስቴትስና አጋሮቿ በማያወላዳ መልኩ ምላሽ የምትሰጥ መሆኑን ባይደን ግልጽ አድርገዋል ሲሉ ተናግረዋል። አንድ ከፍተኛ የክሬምሊን ባለስልጣን ለጋዜጠኞች በሰጡት መግለጫ ባይደን ዩናይትድ ስቴትስ ና አጋሮቿ ጠንካራ የኢኮኖሚ ማዕቀብ የሚጥሉ መሆናቸውን በድጋሚ ማስጠንቀቃቸውን ገልጸው የሩሲያ ፕሬዝደንትም በአጸፋው የራሳቸውን ማስጠንቀቂያ መስጠታቸውን አስታውቀዋል። ፑቲን እንደዚህ አይነቱ እርምጃ በዩናይትድ ስቴትስ ና በሩሲያ መካከል ያለው ግንኙነት ሙሉ ለሙሉ እንዲበላሽ ያደርገዋል ማለታቸውንም ባለስልጣኑ ተናግረዋል። የዚህ ዜና ዝርዝር ዘገባ በምሽቱ የመጽሔት ክፍለ ጊዜ ይቀርባል። በዩናይትድ ስቴትስ በኮሎራዶ ክፍለ ግዛት ቦልደር ወረዳ ውስጥ ትናንት ሐሙስ የተነሳው ሰደድ እሳት 580 ቤቶችን፣ የገበያ ማዕከል ና ከዴንቨር ከተማ ወጣ ብሎ የሚገኝን አንድ ሆቴል ማውደሙ ተነገረ። ባለሥልጣናት 21 ሺህ ሰዎች ይኖሩባታል የተባለችው የሉዊስቪል ከተማ ና 13,000 ነዋሪዎች ያሏት የሱፒሪየር ከተማ ነዋሪዎች ከተሞቻቸውን ለቀው እንዲወጡ ትዕዛዝ ማስተላለፋቸው ተገልጿል። የቦልደር ወረዳ ሸሪፍ እስካሁን ቢያንስ አንድ ሰው መሞቱን ገልጸው ሰባት ሰዎች መቁሰላቸውን አስታውቀዋል። በሰዓት 170 ኪሎ ሜትር በሚገፋው ነፋስ ይታገዝ የነበረው የሰደድ እሳት ብዙ ሞትና ጉዳት ያደርስ እንደነበረም ኃላፊው ገልጸዋል። በሰደድ እሳት ጉዳት የደረሰበት አካባቢ ከቦልደር እስከ ዴንቨር አካባቢ ያለው ስፍራ ሲሆን የኮሎራዶ ዩኒቨርሲቲ የሚገኝበት አካባቢ መሆኑም ተመልክቷል። የዩናይትድ ስቴትስ ባለሥልጣናት ከፍተኛ ፍጥነት እየተስፋፋ ባለው የኦሚክሮን ቫይረስ ሳቢያ በመጪው ሳምንት አሜሪካውያን የተዛባ ቀውስ ሊገጥማቸው ይችላል ሲሉ በድጋሚ አስጠነቀቁ። ባለሥልጣናቱ በሁለት ቀን የታየው ከፍተኛው ቁጥር ከእስከዛሬዎቹ የላቀ መሆኑን ገልጸው ዩናይትድ ስቴትስ ውስጥ 18 ክፍለ ግዛቶች ከፍተኛውን የተጋላጭ ቁጥር ማስመዝገባቸውን አስታውቀዋል። ከነዚህ መካከል ሜሪላንድ፣ ኦሃዮ እና ዋሽንግተን ዲሲ ከፍተኛ ቁጥር ያላቸውን ተጋላጮች ወደ ሆስፒታል እንዲገቡ በማድረግ ቀዳሚውን ስፍራ የሚይዙ መሆኑን በመግለጫው ተመልክቷል። በቅርቡ በወጣው የቴክሳስ ዩኒቨርሲቲ ጥናት እንደ ኤሮፓ አቆጣጠር ከጥር 18 እስከ የካቲት 3 ያለው ጊዜ ከፍተኛ ቁጥር ሊመዘግብበት የሚችል ጊዜ መሆኑም ተመልክቷል። እስካሁን 62 ከመቶ የሚሆኑ አሜሪካውያን የሞደርና ወይም የፋይዘርን ክትባት አንዱን ወይም ሁለቱን የወሰዱ ቢሆንም የማጠናከሪያውን ክትባት የወሰዱት አንድ ሶስተኛ አሜሪካውያን ብቻ መሆናቸው ተገልጿል። በዩናይትድ ስቴትስ በወረርሽኙ የሞቱ ሰዎች ቁጥር 823743 ሲሆኑ በኦሚክሮን ቫይረስ የሞቱት ምን ያህል እንደሆኑ እስካሁን አለመታወቁ ተነግረዋል። የእስራኤል ወታደሮች ዛሬ አርብ በኃይል በተያዘው የምዕራብ ጋዛ ዳርቻ አካባቢ በሚገኝ አውቶብስ ማቆሚያ ቢላ ይዞ ወደ እነሱ ሲሮጥ የነበረውን አንድ ፍልስጤማዊ መግደላቸውን የእስራኤል ጦር አስታወቀ። ፍልስጤማዊው እስራኤላውያኑ አይሁዶች ወደ ሰፈሩበት አቅራቢያ በመኪና በመምጣት ከመኪና ውስጥ ቢላዋ ይዞ መውጣቱን በተደረገው የመጀመሪያው ምርመራ መጠቀሱን ሮይተርስ ዘግበዋል። ከመኪናው ከወጣ በኋላ አውቶብስ ጣቢያ አጠገብ ወደነበሩ ሰላማዊ ሰዎችና የእስራኤል መከላከያ ሰራዊት አባላት ቆመበት ወደ ነበረው ቦታ ሲያመራ እንደነበረም ተጠቅሷል። በዩናይትድ ስቴትስ ድጋፍ በፍልስጤም እና እስራኤል መካከል ይደረግ የነበረው ድርድር እንደ አውሮፓ አቆጣጠር በ2014 ከተቋረጠ በኋላ በምዕራብ ጋዛ ዳርቻ አካባቢ ያለው ውጥረት እየተባባሰ መምጣቱ ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ፣ ደረጀ ለዜናው። ክቡራትና ክቡራን ከአሜሪካ ድምፅ በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻንል ላይ በቀጥታ የሚተላለፍላችሁ የአርብ ታህሳስ 22 2014 ዓ ም ስርጭት ነው። ከአሜሪካ ድምፅ በዩቱብ ታገኙናላችሁ። በኢንስታግራም ታገኙናላችሁ። ዌብሳይታችን ላይ በቀጥታ አሁን ልትከታተሉን ትችላላችሁ። ፌስቡክ ላይቭ ላይ ያለን፣ በትዊተር ሐሳቦቻችሁን ማንሸራሸር ትችላላችሁ። ሐሳቦቻችሁን ልትልኩልንም ትችላላችሁ። ወደ እኛ ቀዘግየት ብዬ አድራሻዎቻችንን አስታውሳለሁኝ። በብዙ የዓለም ክፍል አሮጌው 2021 ዓመት ተሸኝቷል። አዲሱ 22 ዓመት ነው አሁን። የፈረንጅ እንቁጣጣሽ ነው በብዙ የዓለም ክፍል ዚህ የተሸኘ ነው። እንኳን አደረሳችሁ፣ ክቡራትና ክቡራን አዲስ አበባና በሌላውን በቀሪ የሚያለም ክፍል እየተሸኘ ነው ያለው አዲሱ ዓመት። ዘግይት ብለን የአዲስ ዓመት መሸኛ የአሮጌ ዓመት መሸኛ የአዲስ ዓመት መቀበያ በጣዕመ ዜማ እናሰማችኋለን። ቀጥሎ ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ አብይ ርዕስ ይደመጣል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ያለፈውን አመት ወይም እየተጠናቀቀ ያለውን አመት ወይም በብዙ አካባቢዎች የተጠናቀቀውን አመት የከፋ አመት እንደነበረ ገልጸዋል። ብዙ ፈተናዎች ነበሩበት ግን ደግሞ ብዙ ስኬቶችም ተመዝግበውበታል። ከተስፋ ጋር አለም እንደሚቀበል አዲሱን አመትም ተናግረዋል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ኤደን ገረሞት አቅርበዋለች። አለም ሰናይ የሆነ ተስፋ እንዲኖራት ማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ ኃላፊነት ሲሆን አንቶኒዮ ጉቴሬዥም በዚህ የበረቱ ናቸው። ነገ ለሚገባው አዲሱ የጎርጎሮሳውያኑ አመትም የተሻለች አለምን ለመረከብ የተስፋ መልእክት አስተላልፈዋል። ይሁንና በዚሁ መልእክታቸው ጉቴሬዥ አለም በአዲሱ አመት ይዛቸው የሚተሻገራቸውን ችግሮችም ሳይጠቅሱም አላለፉም። አለም ሁለት ሺ ሀያ ሁለትን በአስከፊ ድህንነትና በተባባሰ እኩልነት ማጣት የኮቪድ አስራ ዘጠኝ ክትባት ክፍፍል ኢፍትሐዊነት፣ እንዲሁም በተራዘሙ ግጭቶች ክፍፍሎች የሐሰተኛ መረጃዎች ስርጭትና የአየር ንብረት ለውጥን ለመቀነስ የተገቡ ቃል ኪዳኖች ባልተከበሩበት ሁኔታ የመጪው ጊዜ ተስፋ እየተፈተነ ይቀበላል። ያለንበት ዓመት ማብቃቱን ተከትሎ እጅግ ብዙ የተባበሩት መንግስታት ድርጅት ተቋማትና ሌሎች ዓለም አቀፍ ድርጅቶች ዓለም እየተቸገረች መሆኗን አመላክተዋል። ለአብነት የዓለም የጤና ድርጅት በዓለም ላይ የክትባት ኢፍትሐዊነት እስካላበቃ ድረስ ኮቪድ-19 እንደማያበቃና ይባስ ብሎም በዓለም ላይ የአዳዲስ የኮሮና ቫይረስ የሰዎች ህይወት ላይ ጥቁር ጥላ በማጥላት ስጋት እንደጣለ አስታውቋል። በተመሳሳይ ዓለም አቀፍ የቀይ መስቀል ኮሚቴን በመካከለኛው ምስራ ማድረግ ባለው ግጭት ምክንያት የተከሰተውን ተጽዕኖ ሙሉ በሙሉ ዜና መሆን አቁሟል። በየመን፣ በሶሪያ፣ በኢራቅና በሌሎች አካባቢዎች የሰዎች ሞትና መፈናቀል ቢቀጥልም ነገሩ ግን እየተዘነጋ ነው ያለ ሲሆን አሁንም ቢሆን ሚሊዮኖች በጠና እርሃብና ህመም ውስጥ እየተሰቃዩ ነው ሲል አስታውሷል። ጉቴሬዥ እነዚህ አሳዛኝ ሰቆቃዎች ሰብአዊነትን የሚፈትኑ ናቸው ያሉ ሲሆን፣ ነገር ግን የሰው ልጅ በመጪው ሀያ ሀያ ሁለት በህብረት ከተንቀሳቀሰ ሊያገግም ይችልባቸዋል ያሉትን መንገዶች ጉዳዮችም ጠቁመዋል። ሁሉንም ሰው ለማስከተብ የጠነከረ ዓለም አቀፍ እቅድ በማውጣት ከወረርሽኙ ማገገም እንዲሁም የበለጸጉት አገራት ለታዳጊ አገራት የገንዘብ የመዋለንዋይ እና የብድር እፎይታ ድጋፍ በማድረግ ደግሞ ለታዳጊዎቹ አገራት የምጣኔ ሀብት ማገገሚያ ማድረግ ይቻላል። በተጨማሪም ከግጭቶች ለመውጣት የውይይት መንፈስ በመቻቻልና በእርቅ እንዲሁም የአየር ንብረት ለውጥን ለመቋቋም ቃል በመግባት ፕላኔታችን እንድታገግም ማድረግ እንችላለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የችግር ወቅት የመፍትሄም ወቅት ነው ያሉ ሲሆን ሀገራት በአንድነት እንዲንቀሳቀሱም ጥሪ በማድረግ የአዲስ ዓመት መልካም ምኞታቸውን ፈጽመዋል። ነገ የሚገባው አዲሱ ዓመት ነው ያለችው ኤደን አልተሳሳተችም መሰለኝ። አዲስ አበባ ላይ አዲሱን ዓመት እየተቀበላችሁ ላላችሁ የሚቀረው ጊዜ ሁለት ሰዓት ከአርባ አንድ ደቂቃ አካባቢ ነው። ነገ ማለት ነው፣ ሩቅ አይደለም። እንኳን አደረሳችሁ። ወደ ተከታዩ ዝግጅት እናልፋለን። ሊሳንና ኤደን እናመሰግናለሁ ለዘገባውም ለአገራቸው የተለያዩ ድጋፎችን እንደሚያደርጉና በጦርነት የተጎዱ አካባቢዎችንም ተዘዋውረው እንደሚመለከቱ ለሰሞኑ በዓላት ከተለያዩ የዓለም ክፍሎች ወደ ኢትዮጵያ እየገቡ ያሉ ትውልደ ኢትዮጵያ ግዩራን ወይም ዳያስፖራ እየተናገሩ ናቸው። ዛሬ ማለዳ ላይ ሪፖርተሮቻችን እስክንድር ፍሬውና ኬኔዲ አባተ ቦሌ የዓለም አቀፍ አውሮፕላን ጣቢያ ተገኝተው የተወሰኑትን ሲገቡ አነጋግረዋቸው ነበረ። አዳምጧቸው፣ ተመልከቷቸው። በባህልና ቱሪዝም ሚኒስቴር በተዘጋጀ የሙዚቃ ትዕይንት የደመቀው ቁጥራቸው በበዛ ተመላሾች የታጀበው የቦሌ አውሮፕላን ማረፊያ የሰሞኑ እንቅስቃሴ እየሆነ ያለውን ይናገራል። በተለያዩ የዓለም አካባቢዎች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰብሰብ ብለውና ከወትሮ በተለየ ቁጥር ወደ አገራቸው እየገቡ ነው። ስሜ አይናለም አበራ እባላለሁ። የመጣሁት ከዲሲ ኦር ከሜርላንድ ነው እና ዶክተር አብይ ጥሪ በተደረገልን መሰረት ነው የመጣሁት። እና እዚህ በመገኘቴ በጥሪ ምክንያት በመምጣቴ በጣም በጣም ደስ ብሎኛል። ሀገሬ በመድረስ በሰው ሀገር ብንኖርም እናት ሀገራችን ናት። ማለት ኑሮ ነው ያስወጣን እንጂ ግዴታ እናት ሀገራችን ናት። ያለውንም ስለ ወቅታዊ ያለውን ነገርም የጠቅላይ ሚኒስቴራችንም ጥሪ በመቀበል ወር ደግሞ ቃላቸውን በማክበር ከጎናቸውንም በመሆናችን እዛም ነበርን አሁንም እዚህም ደግሞ አለን ለማለት ነው እንግዲህ የመጣው። እዚህ በብዙ ቁጥር መምጣታችሁ ምን መልዕክት ነው ለማስተላለፍ የምትፈልጉት እዚህ በመገኘታችሁ? እንግዲህ ብዛት አሁን ራሱ ፕሌኑ ሙሉ ኢትዮጵያኖች ናቸው የመጣ ነው፣ በጣም ትኬት እስከምናጣ ድረስ። በህዝብ የተመረጠ መንግስት ለመጀመሪያ ጊዜ ነው ያገኘ ነው እዛም እዚህም በሱ እየኮራን ነው። አለን ከጎንክ፣ በቃ ለማለት ነው አመጣጣችን። ስምኦን ጴጥሮስ እባላለሁ። የመጣሁት ከኦስሎ ኖርዌይ። የመጣሁበት ምክንያት ዋናው ነገር ያው በተደረገልን ጥሪ መሰረት እኛም ደግሞ የበኩላችንን ለሀገራችን ለማድረግ ምን ማድረግ እንችላለን የሚለውን ካሰብኩ በኋላ ለዚህ ተሳትፎ ነው የመጣሁት። እና ስመጣም ደግሞ አንዳንድ በአቅሜ የቻልኩትን ያህል የሜዲካል ሰፕላይስ አስረክቤያለሁ ማለት ነው። እና እኔም ከምኖርበት ከኦስሎ የኢትዮጵያን ማህበር ውስጥ እየሰራን ነው። ሌሎችም ደግሞ ኔክስት ዊክ ይገባሉ ማለት ነው። ከእነሱ ጋርም ደግሞ እዚህ ሆነን የተለያዩ ስራዎች እንሰራለን ማለት ነው። ጥቅሙ በጣም ትልቅ ነው። ሀገራችን ላይ የተፈጠረውን ኢሜጅ ለማስተካከል በጣም ይረዳል። በመላው ዓለም የምትገኙ ኢትዮጵያውያንና የኢትዮጵያ ወዳጆች የወደ አገር ቤት እንግባ ጥሪን እንድትቀላቀሉ እንጋብዛለን፣ ይላል ጠቅላይ ሚኒስትር አብይ አህመድ። ከአራት ሳምንታት በፊት ያቀረቡት ጥሪ አንድ ሚሊዮን ሰዎች በሀገር ቤት በታህሳስ 29 2014 በማለትም ያክላል። በማህበራዊ ትስስር ገጻቸው የሰፈረው ጥሪ ሰሞኑን በስልክ ያነጋገርኳቸው የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም የኢትዮጵያውያኑ ወደ አገራቸው መምጣት የአገሪቱን ትክክለኛ ገጽታ ለማሳየት ጭምር ያለመ መሆኑን አብራርተዋል። አሁንም ደግሞ ባለንበት ወቅት በተለይ ደግሞ አገር በጣም ብዙ ጫና በሚደረግባት በተለይ በአንዳንድ ምዕራባዊያን ሀገራት ውጡ ከሀገር እያሉ ትውልድ ኢትዮጵያውያንም የእነሱ ሀገር ዜጎችን የሆኑንም በማሸማቀቅ ላይ በሚገኙበት ሰዓት አብዛኞቹም እንደምናያቸው በሄዱበትም ሰላም ያለ ቦታን ጥለን ነው የምንሄደው ያለነው እያሉ ሪፖርቶችም እየመጡ ነው እና በእንደዚህ አይነት ጫና ወቅት ላይ የበለጠ ተጽዕኖ ሊያሳርፉ የሚችሉም ውጭ ያሉት አጋሮቻችንና ኢትዮጵያውያኖች ናቸው። ስለዚህ ይህንን ጥሪ መቀበል ማለት አንድ የሚያስተላልፉት ያው እዛ እያደረጉት ያለውን በጣም ጥሩ ስራ የበለጠ በማጎልበት አቅማቸው እስከተፈቀደ ድረስ እዚህ በመገኘት ከወገኖቻቸው ጋር አንድ ላይ በማሳለፍ ያለውንም ሁኔታ አይተው የበለጠ ደግሞ ለዓለም ማህበረሰቡ ለማስታ ማሳወቅ የሚችሉበትም አግባብ ስለሆነ ነው። ከዚህ በተጨማሪም ደግሞ እዛ ባሉበት ከመምጣታቸው በፊት የተለያየ አይነት እርዳታዎችንም ሞቢላይዝ አድርገው ሪዞርስን ሰብስበው እዚህ ለተጎዱ አካላት ምክንያቱም በዚህ ውሃት በፈጠረው ችግር በጣም የተጎዱ አካላትም አሉ። ስለዚህ ለነሱም አለኝታነን፣ ለነሱም አጋዥነን፣ ደራሽነን የሚለውንም ስሜት ለመፍጠር ነው። ዛሬ አዲስ አበባ የገቡትና በቦሌ አውሮፕላን ማረፊያ አነጋገርናቸው ኢትዮጵያውያንና ትውልድ ኢትዮጵያውያንም ጉዟቸው በቃል አቀባዩ ከተጠቀሱት ዓላማዎች ጋር የተያያዘ እንደሆነ ያብራሩት ከዩናይትድ ስቴትስ የመጡት ቅድስት ጥበቡ ሞገስ አንዷ ናቸው። የመጣ ነውም እንግዲህ ዶክተር አብይ በጠራን መሰረት አገራችን በዛው ለማየት የጠራንንም እንግዲህ ፕሬዚዳንትህን ማክበር ግድ ነው። አክብረን መተናል። እንግዲህ እናንተ የመጣችሁት አንዳንድ አገራት ኢትዮጵያ ውስጥ ያለ የጸጥታ ሁኔታ አስተማማኝ ስላልሆነ ውጡ በሚሉበት ጊዜ ነው። ዜጎቻቸው እንዴት አዩት ደግሞ የወጡትን ሰዎች ሆቴል ይዘን ተክተን የጠፋውን ነገር አስተካክለን መመለስ ግዴታችን፣ የዜግነት ግዴታችን ስለሆነ እሱን ለማድረግ መጥተናል። እንግዲህ አሁን አንድ ወር አልፎታል፣ ጠቅላይ ሚኒስትሩ ይህንን ጥሪ ካቀረቡ ኢትዮጵያውያን ወደ ሀገራቸው እንዲመጡ ይህን አጋጣሚ የባህሉን አጋጣሚ ተጠቅመው ተነሳሽነቱ ምን ይመስላል? እዛ እርስዎ እንደተመለከቱት ዋሽንግተን አካባቢ ሁሉም ይመጣ ደስ ይለዋል። ግን ምንድን ነው የስደት ኑሮ እንደ ልብ የማይመችን ፍቃድ ማግኘት፣ የስራው ሁኔታ እና ብዙ ሰው ነገሮቹን እንትን እያደረገ እየተወ ልጆቹን በጠባቂ እያደረገ ስራውን በተቻለው በሌላ ዜጋ እንዲሰራ እያረገ ነው የሚመጣው እንጂ ቀላል አይደለም። ብድግ ብለህ የምትመጣበት ሀገር አይደለም። ብዙ ኃላፊነት፣ ብዙ ሪስፖንስቢሊቲ ያለበት ሀገር ነው። ግን ሁሉም ሰው የተቻለውን እያደረገ ነው፣ ከማይችለው በስተቀር የሚችለው በሙሉ እያደረገ ነው። እየወከለም የመጣ ያለ ቤተሰቡን ወክሎ ጓደኞቹን ወክሎ የስራ ባልደረቦቹን ወክሎም የሚመጣ ብዙ ሰው አለ። ከዚያው ከዩናይትድ ስቴትስ የመጡት ብርሃኑ ድጋፌም ተመሳሳይ ሀሳብ አንጸባርቀዋል። አንደኛ የገና በዓል ስለሆነ ከህዝባችን ጋር ከቤተሰባችን ጋር ለማክበር፣ ሁለተኛ መንግስት አንድ ሚሊዮን ኢትዮጵያኖች ኑ በሚለው ጥሪ ምክንያት፣ ሶስተኛ የሜዲካል እቃዎች አሰባስበን ለመስጠት፣ አራተኛ አብዛኛው የውጭ ሜዲያዎች ኢትዮጵያ ሴፍ አይደለም የሚሉበት ዘመን እኛ ሴፍ መሆኑን ለማረጋገጥ በራሳችን አውሮፕላን እዚህ መድረሳችን ደስ ስለሚያስብ አሁን በዚህ ሰዓት እንዳሉትም በዚህ ወቅት ማለት ነው። ኢትዮጵያውያን በብዙ ቁጥር ወደ ሀገራቸው መመለሳቸው ምን መልእክት እንዲያስተላልፍ ነው የሚመኙት እርሶ? እንግዲህ እኔ በበኩል በጣም ደስ ያለ ነገር የትም አገር የሚኖር ኢትዮጵያ ሁሉም ለሀገሩ መቆርቆር ስሜት እንዳለው ለህዝብ መቆርቆር ስሜት እንዳለው ነው። በአጓ የሚደረገው ተጽዕኖ አለ፣ ወገን ላይ የደረሰውም ችግር አለ። እነዚህ ሁሉ ነገሮች እንግዲህ ለማስተባበር አጭር ጊዜ ነው የተሰጠው። በአጭር ጊዜ ውስጥ ነው ብዙ ሰው የመጣው። ብዙ ሰው መምጣት ይፈልጋል ቁጭት አለው። መርዳት ይፈልጋል። በጣም በአጭር ጊዜ ውስጥ መደረጉ እና ሁሉ መደረጉ ራሱ በራሱ ትልቅ ትዕይንት ነው። ሜቢ መልእክት ለማስተላለ ይፈልግ። ይህንኑ ፕሮግራም ረዘም አድርጎ በአንድ አመት ጊዜ ውስጥ ቢደረግ በጣም መምጣት ያልቻሉ በአጭር ጊዜ ብዙ ሰዎች ሊመጡ ይችላሉ። ምክንያቱም ከስራ እረፍት መውሰድ ያለበት ሰው አለ። ቤተሰብ፣ ልጆች፣ ብዙ ነገር ስላለ በአንድ ጊዜ በአንድ ወር ብቻ የሚደረገው ነገር ደስ ይላል። አቀባበሉም ትልቅ ነገር ነው ግን ለአንድ አመት ቢደረግ የተሻለ ኢምፓክት የሚኖረው ይመስለኛል። በዚሁ ከዩናይትድ ስቴትስ በመጣ በረራ ዛሬ አዲስ አበባ የገቡ ሌሎች ኢትዮጵያውያንና ትውልደ ኢትዮጵያውያንም ሀሳባቸውን ለአሜሪካ ድምፅ አካፍለዋል። ስሜ ሰይፉ ገብረ ኢየሱስ ኃይል ይባላለሁ። የምኖረው ቨርጂኒያ ውስጥ ነው። ወደ 20 ዓመት አካባቢ አሜሪካ ኖሬ ያለሁኝ ወደዚህ የመጣበት ምክንያት ዛሬ አገራችን ባለችበት ሁኔታ ዶክተር አብይ ባደረጉት ጥሪ መሰረት እኛም የዛ ድርሻ ተካፋይ ለመሆኑን በሚል አንድ ሶስት ጓደኛሞች ተነጋግረን በዛ ነው ወደዚህ አካባቢ የመጣሁት። ጥሪውን የተቀበልንበት ዋናዋበት ጉዳይ የሀገሪቱ ዛሬ ያለችበት የጦርነት ጉዳይ ይታወቃል እና ብዙ ወገኖቻችን ከመኖሪያቸው ተፈናቅለዋል። እነዛ ወገኖቻችንን ለማቋቋም በሚደረገው የህዝቡ ተሳትፎ እኛም በዛው ለመሳተፍ ብለን የመጣ ነው። ምን ምን ተግባራትን ልታከናውኑ አስባችኋል? በቆይታችሁ፣ እርስዎ ለምሳሌ በሚቆዩባቸው ቀናት ምን ማሳካት ይፈልጋሉ? አሁን በመጀመሪያ ያው ከጓደኛ ጋር ነው ኮንትሪቢዩት ያደረግነው ገንዘብ ነበር። እሱን አሁን ጓደኛ እዛ አስረክቧል ጓደኞቻችሁ ሰብስበን የመጣ ነው። ከስንት ጓደኞቻችሁ የተሰበሰበ ገንዘብ ነው ያመጣችሁ? ከአምስት ጓደኛሞች የተሰበሰበ እና አሁን በሚደረጉት ተሳትፎዎች እኛም በየቦታው በሚደረገው ነገር እየተገኘን ደግሞ ያለችን ቀሪ ነገር ለማካፈል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያንና ትውልድ ኢትዮጵያውያን ባስተላለፉት የእንኳን ደህና መጣችሁ መልእክት እየተደረገ ነው ያሉትን አስተዋጽኦ አሞካሽተዋል። በመላው ዓለም የሚገኙ ኢትዮጵያውያን ዳያስፖራዎች ሀገራችን ሰው በፈለገችበት ጊዜ የቁርጥ ቀድ ልጆች መሆናቸውን አስመስክረዋል ነው ያሉት። ዳያስፖራ ወገኖቻችን ለኢትዮጵያ ብቁ ዲፕሎማት ሆነው ሀገራቸውን አስከብረዋል በማለትም አክለዋል። በውጭ የሚኖሩ ኢትዮጵያውያንን አቅም ከመጠቀም አንጻር የሌሎች ሀገራትን ተሞክሮ መቅሰም አስፈላጊ መሆኑንም ነው ጠቅላይ ሚኒስትሩ ያመለከቱት። ብዙ የዓለም ሀገሮች ከዳያስፖራ ወገኖቻቸው ጋር የፈጠሩት ጠንካራ ትስስር ሀገራቸውን በፖለቲካ፣ በኢኮኖሚ በዲፕሎማሲና በማኅበራዊ መስክ ለማሳደግ ጠቅሟቸዋል ብለዋል። ወደ ሀገራቸው እየመጡ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በሰሜን ኢትዮጵያው ጦርነት የተጎዱ አካባቢዎችን ጨምሮ የተለያዩ ስፍራዎችን እንዲጎበኙ መርሃ ግብሮች መዘጋጀታቸውን የፌዴራልና የክልል መንግስታት አስታውቀዋል። Dalam akhirnya, kadernya radio, scanner, freo, ke Adi, siapa, Pak? <laughs> አመሰግናለሁ እስክንድርንና ኬኔዲን ለዘገባው። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ እጅግ በርካታ ቁጥር ያላቸው በሕክምና ሙያ ሰልጥነው ያለ ስራ የተቀመጡ እንዳሉ በተለያዩ ጊዜዎች ሲዘገቡ ቆይተዋል። በአሜሪካ ድምፅም እንዲሁ ከተለያዩ አካባቢዎች ዘገባዎችን አሰምተናል። አሁን የጤና ጥበቃ ሚኒስቴር በሚቀጥሉት ሶስት ዓመት ስድስት ሺህ ከስድስት ሺህ በላይ እነዚህን ምሩቃን ሐኪሞች ወደ ሥራ ለማስገባት አቅዷል። ከመደበኛው የመንግሥት ቅጥር ውጪ ከተለያዩ የአጋር ከሆኑ ድርጅቶች ጭምር ካገኘሁት ድጋፍ ነው ይህንን ማከናውነው ብሏል። ፀሐይ ዳምጠው ተጨማሪ አላት። በኢትዮጵያ በተለያዩ አካባቢዎች ተመራቂ ሐኪሞች ከሥራ ውጪ ሆኖ የሚከርሙበት ሁኔታ ሰፊ እንደሆነ ይነገራል። ለአብነትም በአማራ ክልል ከ500 በላይ ሐኪሞች ተመርቀው ከስራ ውጭ ሆነው ተቃውሞ ሲያሰሙ እንደነበር የቅርብ ጊዜ ትውስታ ነው። አሁን በሀገር አቀፍ ደረጃ የጤና ሚኒስቴር ሐኪሞቹን ወደ ስራ ለማስገባት እየሰራ መሆኑን ጠቅሟል። ሐኪሞቹን ወደ ስራ ለማስገባት ከምትሰራው ስራ ጎን ለጎን ህብረተሰቡ ጥራት ያለው የህክምና አገልግሎት እንዲያገኝ ሁሉም ኃላፊነቱን መወጣት አለበት ስሉ የጤና ሚኒስትር ዶክተር ሊያ ታደሰ ተናግረዋል። እንግዲህ ይህንን ፕሮጀክት ዛሬ ላውንች ስናደርግ ሁሉም የራሱ ኮሚትመንት አለው። እንግዲህ ቀጥሮ ወደ ስራ ማሰማራት ብቻ ሳይሆን ቅድም እንዳስቀመጥነው በትራንስፎርሜሽን እቅዳችን ላይ ትልቁ ነገር ብቃት ያለው ተነሳሽነት ያለው ርኅራህ ያለው አገልግሎትን ለህዝባችን ጥራት ያለው ፍትሐዊነት ያለው አገልግሎትን ለህዝባችን ተደራሽ ማድረግ የሚችል የሰው ኃይል ማሰማራት ነው ትልቁ እቅድ። ስለዚህ ቅጥርን የማከናወን ብቻም ሳይሆን በዚህ መልኩ አገልግሎቱን ጥራት አብሮ የሚያሳድግ ባስቀመጥነው ራዕይ መሰረት አብሮ የሚሄድ ድጋፍ የማድረግ ነው። ከዚህ ጎን ለጎን እንግዲህ በዚህ ፕሮጀክት ውስጥም አስፈላጊ ስልጠናዎችን የማድረግ ተገልጋይ ተኮር የሆኑ አገልግሎቶችን መስጠት እንዲችሉ በተለያዩ ዘርፎች ትልቅ ትኩረት ብንሰጣቸው የእናቶች የህፃናት፣ የስነ ተዋልዶ ጤና፣ ሌሎችም በአሁኑ ሰዓት ደግሞ በተለያየ ግጭት ውስጥ እንደምንገኝ በዛ ውስጥ ቶሎ መልሶ በማቋቋም ሂደት ውስጥ የሚመደቡ ይኖራሉ ስለዚህ ያንን ሂደት ደግሞ ስልጠናዎችን በመስጠት የተለያዩ ድጋፎችንም ለማድረግ የሰንተር ፎር ኢንተርናሽናል ሪፕሮዳክቲቭ ሄልት ትሬኒንግም በዚሁ ድጋፍ ስለሚያደርግ በዚህም ጉዳይ እንግዲህ ብዙ ውይይት እንደተደረገበት አምናለሁ። እጅግ አድርጌ ለማመስገን እወዳለሁ። ከቅርብ ጊዜ ወዲህ በሀገር አቀፍ ደረጃ በሚባል ሁኔታ በባጀት እጥረት ብዙ የሰለጠነ የሰው ኃይል ከስራ ውጭ ሆኖ ቆይቷል ያሉት ዶክተር ሊያ አሁን ለሚቀጥሉት ሶስት ዓመታት የተያዘው ይህ ፕሮጀክት ለተመራቂ ሀኪሞች ትልቅ የስራ እድል ነው ሲሉ ተናግረዋል። ይሄ ፕሮጀክት እንግዲህ በጣም በጣም ትልቅ ውጤት ነው ብዬ አምናለው። ምክንያቱም በርካታ ሀኪሞች በዚህ ሰዓት ተመርቀው እንግዲህ ከብዙ ኢንቨስትመንት በኋላ ነው ሀኪሞቻችን የሚመረቁት እንደምታውቁት ብዙ መዋለኗ የፈሶ ነው። በየዩኒቨርሲቲዎቻችን እነሱም ብዙ ጊዜያቸውን አቃጥለው ነው። ከዛ በኋላ ስራ ውስጥ ገብቶ አለማገልገል ማለት ትልቅ ለእነሱም ፍራስትሬሽን፣ ለሁላችንም ትልቅ ፍራስትሬሽን የነበረ አጀንዳ ነው፣ የሆነ አጀንዳ ነው። በጋራ ይሄን ለመፍታት መቻል ትልቅ መርታ ስለሆነ ሁላችንንም እንግዲህ አዳዲስ ምሩቃን ሀኪሞችም እንግዲህ እዚህ ባይኖሩም ብዙዎቹ በተለያየ መንገድ የሚከታተሉ ይኖራሉ እነሱንም ይሄ ፕሮጀክት በዛሬው ዕለት በዚህ መልኩ በይፋ መጀመሩን እንኳን ደስ አላችሁ ለማለት እወዳለሁ። ሁላችንንም እንኳን ደስ አለን። ኢትዮጵያ በሕክምና ዘርፍ የሰለጠነ የሰው ኃይል እጥረት ያላት ሀገር ብትሆንም በገንዘብ እጥረት ሳቢያ በብዙ ባጀት ብዙ አመት በትምህርት ላይ ያሳለፉ ተመራቂ ሐኪሞች ከስራ ውጭ ለመሆን ተገድዷል፣ ያሉት ደግሞ በጤና ሚኒስቴር የሰው ሀብት ዳይሬክተር ናቸው። የሰው ሀብት ዳይሬክተሩ አቶ ሀብታሙ ደምሴ አሁን ይፋ የተደረገው ፕሮጀክት በፈረንጆቹ አቆጣጠር በ2022 ከ ከ2800 በላይ ሀኪሞችን ወደ ስራ የሚያስገባ ነው ብለዋል። ማህበረሰባችን ብዙ የጤና ባለሙያዎችን የሚፈልግ እንደሆነ ጥናቶች ያሳያሉ። የዓለም ጤና ድርጅት ስታንዳርድ እንደሚያሳየው የጤና ባለሙያዎች የሀኪም ከህዝብ ጥምረታ ያለው ገና አንድ አራተኛ ላይ ነው ያለ ነው። ብዙ መስራት ይጠበቅብናል ማለት ነው። እያስለጠንን ነው፣ ለውጦች አሉ። አሁንም ግን ብዙ ማሰልጠን ይጠበቅብናል። ያንን እውን ስናደርግ በሌላ መልኩ ደግሞ ባለሙያዎችን ወደ ኢንዱስትሪ፣ ወደ ጤና ተቋማት አሰማርተው አገልግሎት እንዲሰጡና ሕዝቡም ከነሱ እንዲጠቀም ከማድረግ አንጻር በአንድ አሰራር ብቻ በመንግስት ቅጥር ሁሉን ነገር መፍታት አስቸጋሪ ስለሚሆን ያንን አውዱን ለማስፋት አንጻር የቅጥር አማራጮችን እያሰፋን እያጠናን ያለንበት ሁኔታ አሉ። ብዙ አማራጮች ተጠንተው ፍጻሜ አካባቢ ላይ ያሉ ዶክመንቶች አሉ። ይሄ እንግዲህ ዛሬ ኦፊሻሊ ላውንች ያደረግነው አንዱ የቅጥር አማራጭ ነው ማለት ነው። ይሄ የቅጥር አማራጭ የልማት አጋር ድርጅቶቻችን እንዲሁም የፌዴራል መንግስት እና የጤና ሚኒስቴር በጋራ በመሆን ከክልል ጤና ቢሮዎች ጋር በጋራ ወጪ ሐኪሞችን ለሶስት አመት ፕሮጀክት ቀጥረን ወደ ስራ የምናስገባበት ነው። እንግዲህ የሚቀጠሩ ሐኪሞች ከዚህ በፊት ተመርቀው ስራ ያላገኙ ስራ ፈት ሆነው ለጊዜው ስራ በማጣት በተለያዩ ነገሮች ላይ ተሰማርተው ያሉትን እነሱም በመልቀም ሞቢላይዝ በማድረግ ወደ ጤና ተቋማት የምናሰማራበት አይነት ፕሮጀክት ነው። ይህ ፕሮጀክት ለቀጣይ ሶስት አመት የሚቀጥል ነው የሚሆነው። በቀጣይ ሶስት አመት ውስጥም አንድም ያልተቀጠሩና ስራ ያጡትን ወስዶ የሚቀጥር አይነት ፕሮጀክት ነው። በሌላ መንገድ ደግሞ በቀጣይም የሚቀጠሩትንም እንደ አንድ የስራ እድል አማራጭ ስለሆነ ያንንም እየጋበዘ እየተቀበለ እየቀጠረ የሚሄድ አይነት የፕሮጀክት ፍልስፍና ያለው ፕሮጀክት ነው። አቶ ሀብታሙ አክለውም ይህ ፕሮጀክት ለሶስት አመታት ይቆያል። እናም የክልል መስተዳደሮችና የፌዴራል መንግስት በጋራ ስራውን ያስቀጥላሉ ሲሉም ተናግረዋል። ፕሮጀክቱ ይሄ አሁን ዛሬ ላውንች ያደረግነው ነው ፕሮጀክት የሶስት አመት ፕሮጀክት ነው። እንግዲህ የመጀመሪያው በፕሮጀክት አመት ላይ ወደ ሁለት ሺ ስምንት መቶ ዘጠና ስምንት ሀኪሞችን እንቀጥራለን ብለን ኦረዲ ለዚህ በጀቱም ከልማት አጋር ድርጅቶችና እንዲሁም ከመንግስት ማች ተደርጎ በጋራ ጸድቆልናል። ይሄ በቀጣይ ሳምንታት ውስጥ ወደ ተግባር ነው የሚገባው። በክልል ደረጃ ደግሞ የነዚህን ሀኪሞች አስፈላጊውን ህጋዊ ጥቅማጥቅም የመስራት ስራ ነው የሚሰሩት። በዚህ አመት ሁለት ሺ ስምንት መቶ ዘጠና ስምንት እንዳልኩት ይህንን እናሰማራለን። በቀጣይ ሶስት አመት ውስጥ ግን ከስድስት ሺ አንድ መቶ ሀምሳ ስድስት ሀኪሞች በላይ ወደ ይህንን አመት ጨምሮ ወደ ስራ ለማስገባት በዚህ ፕሮጀክት አቅደን ይዘናል። እንግዲህ ፕሮጀክቱ ላይ ሞቢላይዝ የምናደርገው በጀት ገንዘብ ነው የሚወስነው። ከዚህ በላይም ልንሄድ እንችላለን ማለት ነው በቀጣይ አመታት በምንሰራቸው ስራ። ይሄ እንግዲህ አንዱ አማራጭ ነው። ከዚህ ውጭ ኖርማል የመንግስት ቅጥር ሂደት ክልሎች የሚያደረጉት ጤና ተቋማት የሚያደረጉት መንግስት የሚያደርገው ይቀጥላል። አዲሱ ለተመራቂ ሐኪሞች አማራጭ የስራ እድል ከመንግስት መደበኛ ቅጥር ጋር አይገናኝም ያሉት አቶ ሀብታሙ በየአመቱና እንደ አስፈላጊነቱ መንግስት በየጊዜው የሚያከናውነው የሐኪሞች ቅጥር በመደበኛው የሚቀጥል ይሆናል ሲሉም ጨምረው ገልጸዋል። ከዚህ ቀደም የኢትዮጵያ ሐኪሞች የቅጥር ሁኔታ ላይ ያላቸው ቅሬታ ላይ ያሰሙትን ተቃውሞን በተመለከተ መዘገባችን ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አመሰግናለሁ። ፀሐይ፣ ለዘገባው ። ተከታዩ ዘገባ ወደ ባህር ዳር ይወስደናል። ህውሀት ተቆጣጥሮ በነበረባቸው የአማራ ክልል አካባቢዎች ብዙ ቁጥር ያላቸው የፍትህ ተቋማትና መዛግብት መጥፋታቸውን የክልሉ ጠቅላይ ፍርድ ቤት አስታውቋል። በሂደት ላይ የነበሩ ወይም ጉዳያቸው የተጠናቀቀ ሰነዶች ወይ ጠፍተዋል ወይ ወድመዋል። በጠቅላይ ፍርድ ቤቱ መመሪያ መሰረት እነዚህ ጉዳዮች ለመሆኑ እንዴት ይያዛሉ? ወደፊት ተመሳሳይ ችግር ውስጥ ከነበሩ ከሌሎች አገሮች ልምድ እንካፈላለን ብሏል ጠቅላይ ፍርድ ቤቱ። አስቴር ምስጋናው። አማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አቶ አብይ ካሳሁን ዛሬ በሰጡት መግለጫ የትግራይ ወራሪ ኃይል ብለው የጠሩት ኃይል በአማራ ክልል ተቆጣጥሯቸው በነበሩ ስምንት ዞኖች ስልሳ አንድ ፍርድ ቤቶችን ሙሉ በሙሉ ማውደሙን ገልጸዋል። በዚህም ከመቶ አርባ ሚሊዮን ብር በላይ የሚገመት ንብረት ወድሟል ብለዋል። በፍርድ ቤቱ ሲታዩ የነበሩ የፍትሐ ብሔርና የወንጀል መዛግብ መጥፋታቸውን የገለጹት ፕሬዚዳንቱ የተለያዩ ዘዴዎችን በመጠቀም ሰነዶችን የማፈላለቅ ስራ እየተሰራ መሆኑን ገልጸዋል። ከዚህ በተጨማሪ ተመሳሳይ ችግር አጋጥሟቸው ከነበሩ ሀገሮች ተሞክሮ ለመውሰድ እቅድ እንደተያዘም አመልክተዋል። የውድመቱ ደረጃ አንጻራዊ ከዚያ እነዚህ ይለያያል። አሁን ለጊዜው እኛ ያሰብነው እነዚህን የፈራረሱትን ጠጋግኖ ስራ ማስጀመር ይገባል። ፍርድ ቤቶች ሁላችሁም እንደምታውቁት የተወሰነ የመሻሻል ቴክኖሎጂ ጋር የመተዋወቅ ቴክኖሎጂን የመተግበር ስራ ውስጥ ገብተው ነበረ። ይህን ነው ወደኋላ ሊመልስ የሚችለው። ይህ ዞሮ ዞሮ ግን ከዚያ በፊት ዛፍ ስርም ቁጭ ብሎ ዳኝነት ሲሰጥ እንደነበረ በታሪክ የምናውቀው ነው። ምንም ይሁን ምን ሰው እንዳይቸገር፣ በዚህ መነሻነት ደግሞ ወንጀል አድራጊዎችም ሆነ ሌላ ፍትህ ፈላጊውም እንዳይቸገር ወንጀል አድራጊዎችም እንደፈለጉ እንዳይሆኑ የሚያስችል ስራ ፍርድ ቤቶች መጀመር አለባቸው የሚል ስምምነት ላይ ተደርሷል። ችግር ውስጥ ሁነን ማለት ነው። በሂደት የማሟላቱ ነገር ደረጃ በደረጃ የሚሰራ ነው። የተለያዩ አካላትንም ሚና የሚፈልግ ነው። ምን ያህሉ ወድሟል? ምን ያህሉ አለ ተገኝቷል? ይህን የወደመውን በምን መንገድ ልናካክስ እንችላለን የሚለውን አማራጭ በሂደት ጥናት ላይ ተመስርተን መፍትሄ እያፈላለግነ የምንሄድ ይሆናል። አንዳንዶቹ በግለሰቦች እጅም ሊገኙ ይችላሉ። አንዳንዶቹ በተለይ በኮምፒውተር ውስጥ የገቡትን ባካፕ ተደርጎ የተያዙም ሊኖሩ እንደሚችሉ ማሳያዎች አሉ። በተለያየ አግባብ ሰነዶቹ የሚገኙበትን የተቻለውን ሁሉ እርቀት ሂደን መልሶ ለማደራጀት ይሞከራል። የጠፉት ከተለዩ በኋላ ይህ ሁሉ ተደርጎ የማይቻል ከሆነስ ምን ይደረጋል የሚለውን ደግሞ የሌሎች እንደዚህ አይነት ችግር የገጠማቸው ሀገሮችም የተከተሉትን መንገድ በማጥናት መፍትሄ በጋራ እያፈላለግን ምንሄድ ወደፊት ሰፊ ስራችን ነው የሚሆነው። በክልሉ ለወራት የፍትህ አገልግሎት ተቋርጦ በነበረባቸው አካባቢዎች ጦርነት ሲካሄድባቸው በነበሩ አካባቢዎች ጭምር እንደገና መጀመሩን ፕሬዚዳንቱ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። በሩሲያና በምዕራቡ ዓለም መካከል ያለው መካረር እየባሰበት መሄዱ ይታያል። ሩሲያ ዩክሬን ድንበር ላይ ያከማቸችውን ጦሯን እንድታርቅ ምዕራቡ እየገፋፋ ነው። ሩሲያ ደግሞ ለደህንነቴ ከምዕራቡ መተማመኛ ፈልጋለሁ ትላለች። ከኔቶ ከሰሜን አትላንቲክ የጦር ትብብር ድርጅት ትናንት በአንድ ወር ውስጥ ለሁለተኛ ጊዜ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለሩሲያዎቻቸው ቭላዲሚር ቪላዲሚር ፑቲን ደውለው ተወያይተዋል። የዋይት ሃውስ ሪፖርተራችን አኒታ ፓውል ያጠናቀረችው ዘገባ አለ። ሀብታሙ ስዩም ያቀርበዋል። ከወር ባነሰ ጊዜ ለሁለተኛ ጊዜ ፕሬዚደንት ባይደን የሩሲያዎቻቸው ቭላዲሚር ፑቲንን በቀጥታ አነጋግረዋል። ሀምሳ ደቂቃ በፈጀው ንግግር ወቅት ባይደን ሩሲያ ከጎረቤት አገር ዩክሬን ጋር የገባችውን ውጥረት እንድታረግብ መጠየቃቸው ተሰምቷል። የአሁኑ ንግግር በአስር ሺዎች የሚቆጠሩ የሩሲያ ወታደሮች ወደ ዩክሬን ድንበር የመጠጋታቸው ዜና ከተሰማ በኋላ የተከተለ ነው። ይህን የሚያሳይ ተንቀሳቃሽ ምስል በሩሲያ መከላከያ ሚኒስቴር በኩል ተለቋል። የባይደን አስተዳደር ባለስልጣናት ሁለቱ መሪዎች ከረር ያለ ፍሬያማ ውይይት ማድረጋቸውን አስታውቀዋል። አንድ ከፍተኛ ባለስልጣን ግን ፑቲን ያላቸውን ፍላጎት በተመለከተ ይፋ ያደረጉት ነገር እንደሌለ ተናግረዋል። የሁለቱ አገራት ባለስልጣናት በጥር ወር መጀመሪያ ቀናት ሁለቱ መሪዎች በሌሉበት እንደሚገናኙ ይጠበቃል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ረቡዕ ዕለት በትዊተር ገጻቸው የዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የሩሲያን ወረራ ለመመከት የሚያስችል ድጋፍ ሀገራቸው ለዩክሬን እንደምታደርግ ገልጸዋል ሲሉ ጽፈዋል። በታሳሰሩ መጀመሪያ የዩክሬን ፕሬዚደንት በግንባር የሚገኙ ወታደሮቻቸውን ከጎበኙ በኋላ ዝግጅ መሆናቸውን አስታውቀዋል። ተንታኞች ሩሲያ ዩክሬንን ትወራለች የሚለው ቢያጠራጥራቸውም በሺህ የሚቆጠሩ ለፊልሚያ ዝግጅ የሆኑ ወታደሮች በአጋጣሚ ወይንም ሁም ብለው ጦርነት ሊጭሩ እንደሚችሉ ስጋት አላቸው። ዊል ፓሚራንዝ ዌልሰን ማዕከል የተባለ የትምህርትና የጥናት ማዕከል ውስጥ ባልደረባ ናቸው። ፑቲን እየፎከሩ ከሆነ እንግዲያው ስሄ ፉከራ በጣም አደገኛ ነው። በተለይም ለፑቲን አደጋ ሊመዝ ይችላል። ከመቶ ሺህ የሚልቁት ወታደሮች ለጦርነት ዝግጁ መሆናቸውን፣ ነገር ግን ትዕዛዝ ካልተሰጠ በቀር በራሳቸው እርምጃ እንዳይወስዱ እርግጠኛ መሆን አለባቸው። ሁኔታው ለሁለቱም ወገኖች በእጅጉ አደገኛ እንደሆነ አስባለውን ያሉት። ዋይት ሀውስ፣ ሩሲያ ዩክሬንን የምትወር ከሆነ የኢኮኖሚ ማዕቀብና ለዩክሬን የመከላከያ ድጋፍ መጨመርን የሚያካትት ከረር ያለ ውጤት እንደሚያስከትል አስጠንቅቋል። አንዳንድ ተንታኞች ግን ፑቲን ትኩረትና የሀገር ውስጥ ድጋፍ ለማግኘት የፈጸሙት ድርጊት ነው ባይ ናቸው። ሊዮን አረን አንዱ ናቸው። ፑቲን በተሳካ ሁኔታ የአንገብጋቢነት ድባብ ፈጥረዋል። አጢናችሁት ከሆነ ቋንቋቸው ተመሳሳይ ነው ማለት ይቻላል። ጦርነት እንደሚከፍቱ፣ ዩክሬንን እንደሚወሩ ይናገራሉ። ዋይትሃውስም ትኩረት ሰጥቶታል። እኔ ግን ትኩረት አልሰጠውም ነበረ። ምክንያቱም ከዚህ በፊት እንደተናገርኩት እንደ ጻፍኩትም በዚህ ሰዓት ፑቲን ዩክሬንን አይወሩም። ለሀገር ቤት ታዳሚያቸው እየተጫወቱ ነው። እያደረጉት ያሉት ሁሉ የጨዋታው አካል ነው። እስከ ጎርጎሳያኑ 2024 ዓ.ም ድረስ ጨዋታው የሚቀጥል ይመስለኛል ነው ያሉት ጋም ት ፑቲን ስ ይ ን ይ ን ል ን ስ ን ሌን። ቀጣዩ የዩናይትድ ስቴትስና የሩሲያ የሁለትዮሽ ንግግር በጎርጎሳውያኑ ጥር አስር ሁለት ሺህ ሀያ ሁለት በጄኔቫ ከተማ ይደረጋል። እስከዚያው ድረስ በዩክሬን ግንባር በኩል ሰላም ሆኖ ይቆይሁን አመሰግናለሁ አኒታ ፓወልንና ሀብታሙ ስዩምን። የተከበራቸው አድማጮች የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ እስከ አራት ሰዓት አብረናችሁን ቆያለን አብራችሁን ኑ አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከአርባ አራት ደቂቃ ነው በስቱዲዮችን ሰዓት ከአዲሱ ዓመት ወደ ሁለት ሰዓት ከአርባ ስድስት ደቂቃ አካባቢ ራቅ ብለን እንገኛለን ወደ ተከታዩ ዝግጅት ከማለፋችን በፊት አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። በየጣልቃው ወደ ኋላ እመለሳለሁኝ። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ባገኘሁት ትንበያ መሰረት ነገ አዲስ አበባ ላይ ዝቅተኛው 10 ዲግሪስ ሴልሽየስ ወይም 50 ዲግሪስ ፈረንሃይት ነው። ከፍተኛው 24 ዲግሪስ ሴልሽየስ ወይም 75 ዲግሪስ ፈረንሃይት ነው። ከምስሉ እንደምረዳው ብዙም እርጥበት የለውም፣ ፀሐያማ ትሆናለች። በሌሎችም አካባቢዎች ያለውን ሁኔታ ከኢትዮ ሜት ዶት ጂኦቪ ዶት ኢቲ ገብታችሁ እንድታዩ እጋብዛለሁኝ። የኢትዮጵያ ብሔራዊ ባንክ ያወጣው ምንዛሬ አንዳንድ ዋና ዋና የዓለም ምንዛሬዎችን ይዟል። አልፎ አልፎ አንዳንዶቹን እነካነካ ላድርጋቸው ላስታሳቸው። አንድ የዩናይትድ ስቴትስ ዶላር የባንክ መግዣ ዋጋ 49 ብር ከ19 ሳንቲም ነው። የባንክ መሸጫ ዋጋ 50 ብር ከ18 ሳንቲም ነው። ሌሎቹን አንዳንዶቹን ዋና ዋና ምንዛሬዎች የባንክ መግዣ ዋጋዎችን ሄዳችሁ ባንክ ስትመነዝሩ የምታገኙትን ገንዘብ በብር ነው የምናገረው ባጭሩ። የእንግሊዝ ፓውንድ ስተርሊንግ 63 ብር ከ36 ነው። ዩሮ 55 ብር ከ67። የካናዳ ዶላር 34 ብር ከ81 ሳንቲም። የደቡብ አፍሪካ ራንድ 3 ብር ከ09 ሳንቲም። የአውስትራሊያ ዶላር 32 ብር ከ34 ሳንቲም። የሳዑዲ አረቢያ ሪያል ሪያል 11 ብር ከ86 ሳንቲም። የህንድ ሩፒ 66 ሳንቲም፣ እንዲሁም የኩዌት ዲናር 155 ብር ከ08 ሳንቲም ናቸው። ሌሎች ምንዛሪዎችን እንደዚሁ ወደ ኤንቢኢ ጂኦቪ ኢቲ ገብታችሁ ማግኘት ትችላላችሁ። ትክክለኛውን አድራሻ ዘግየት ብዬ አሳውቃችኋለሁኝ። ግርማ ደገፋና ሲሳይ አሸናፊ በዚህ ዝግጅት ላይ ወይም በዘገባዎቻችን ላይ የምታዩዋቸው ቪዲዮዎች አቀናባሪዎች ናቸው። እንዲሁም ኤልያስ አስማረ ዝግጅቶቻችንን ከምሽቱ ሁለት ሰዓት ጀምሮ እስከ ምሽቱ አራት ሰዓት ተኩል ጋቢና በ19 ና በ25 አምስት ሜትር ባንድ እንዲሁም በዚህ ሞገድ ይህን ዝግጅት በምትከታተሉበት የትግርኛ የአፋን ኦሮሞና ይህን አማርኛ እንድትከታተሉ እንጋብዛለን። ክቡራትና ክቡራን አድማጮች አሁን ወደ ተከታዩ ቅንብር እንለፍ። ሴቶች በ2021 በኢትዮጵያ 2021 ለኢትዮጵያውያን ሴቶች ብዙ ምስቅልቅል የበዛበት የፈተናዎች ማመት እንደሆነ በብዙ ዘገባዎች ላይ ተነስቷል። ከሁሉም ወገን አጣቅሳ ኤደን ገረመው ተከታዩን አሰናድታለች። ያለፈው የአውሮፓውያኑ አንድ አመት አለም ኮቪድ-19ን ጨምሮ እጅግ ብዙ የፖለቲካ ሂደቶችን አሳልፋለች። ሴቶችና ህጻናት ኮቪድ-19 ባስከተለው የምጣኔ ሀብት ድቀት በተለያዩ አካባቢዎች በተነሱ የፖለቲካ ሂደቶች ምክንያት ለረሃብ፣ ለእርዛት፣ ለመፈናቀል እንዲሁም መብቶቻቸውን እስከ መገፋት የሚደርሱ መመሪያዎችን እስከ ማስተናገድ ደርሰዋል። ለዚህ ደግሞ ለአብነት አፍጋኒስታንን፣ ሶሪያና የመንን ማንሳት ይቻላል። ወደ ኢትዮጵያ ስንመጣም ሀገሪቱ የአውሮፓውያኑን 2021 ዓ ም የተቀበለችው በሰሜን ኢትዮጵያ የተከሰተው የተከሰተውና እስካሁን ድረስ የዘለቀው ግጭት በጀመረ በሳምንታት ጊዜ ውስጥ ነበር። የመጀመሪያዎቹ የጦርነቱ ወራት ትግራይ ክልል ውስጥ ከፍተኛ የሆነ መፈናቀልና አለመረጋጋትን የፈጠሩ ሲሆኑ በኤርትራ የመከላከያ ኃይሎችና በአንዳንድ የኢትዮጵያ መከላከያ ሰራዊት አባላት እንዲሁም በአማራ ፋኖ ሴቶች ላይ ከፍተኛ የሆነ ፆታዊ ጥቃትና የመደፈር ጉዳት እንደደረሰባቸው በተለያዩ ጊዜያት የወጡ የአምነስቲ ኢንተርናሽናልና የተባበሩት መንግስታት ሪፖርቶች ያሳያሉ። በዚህ በዚህ ማለትም አምነስቲ ኢንተርናሽናል ያወጣው ሪፖርት ከየካቲት 2021 እስከ ሚያዝያ 2021 ዓ ም ድረስ 1288 ሴቶች ፆታ ተኮር ጥቃቶች ትግራይ ውስጥ እንደተፈጸመባቸውና በአዲግራት ሆስፒታልም 376 ሴቶች ያስገድዶ መድፈር ጥቃት ደርሶባቸው እንደተመዘገቡ ሪፖርት አድርጓል። ይሁንና ይሄ አሀዝ ወደ ሆስፒታል የመጡትን ብቻ እንደሚያመላክትም በመግለጽ ቁጥሩ ሊጨምር እንደሚችልም ጠቁሟል። አምነስቲ ኢንተርናሽናል በሪፖርቱ አስገድዶ መደፈሮች በተደጋጋሚ በአንድ ቦታ ተይዘው ጥቃት ሲደርስባቸው የነበሩ ሴቶችን ማነጋገሩንም አስታውቋል። የአሜሪካ ድምጽ በዚህ ወቅት ካነጋገራቸው የጥቃት ሰለባዎች መካከል ባለትዳር የሆነችው ይህች ሴት ያጋጠማትን እንዲህ ስትል ተናግራ ነበር። ናቴ ከዓ ብጥራ ዕለት ማለት አዲግራት ዙሪያ ቀርሰበር የሚባል ቦታ ዛላንበሳ መስመር ላይ መንገድ ላይ ያዙኝ። አስራ አምስት ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን ዓይናቸውን አላየኋቸውም። በምን አይነት ሁኔታም እንዳሉ አላውቅም። ጥር አንድ ከጠዋቱ ሶስት ሰዓት ላይ ይዘውኝ ድሮ ሀያኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር ሰባት ቀን የለቀቁኝ አንዱ ግደላት ሲል፣ ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ ስትል ነበር የደረሰባትን የተናገረችው። በዛ ወቅት ድንበር ተሻግረው ከ60 ሺህ በላይ የሚሆኑ ስደተኞች ወደ ሱዳን ሀምዳይት፣ ኡም ራቅባና ሌሎች የስደተኛ መጠለያ ጣቢያዎች የሸሹም ሲሆን ይህ ሁኔታም የወላጆችና የልጆች መጠፋፋትን አስከትሏል። ከእነዚህ ውስጥ አንዷ ልጇን ያጣችው ደግሞ ዛፏ ናት። ስሜ ዛፏ ሀፍቱ ነው። የመጣሁት ከባዕከር ትግራይ ቢሆንም የምማረውና የምሰራው ግን ሑመራ ነበር። መደብር ውስጥ ነበር የምሰራው። ኃላፊነቴ እቃ የሚቀመጡበት ቦታ ማስተዳደር ሲሆን በሂሳብ አያያዝ እና በገንዘብ አስተዳደር ትምህርቴን ለመጨረስ ተቃርቤ ነበር። በሴቶች ላይ የሚደርሱ ጥቃቶች ታዲያ በአንድ ወገን ብቻ የተፈጸሙ ወይም በዚህ ብቻ ያበቁ አልነበሩም። የጦርነቱ መልክ እየተቀየረ ሄዶ የህወሀት ኃይሎች መቀለኝ ተቆጣጥረው ወደ አማራና አፋር ክልል ከዘለቁ በኋላም ጥቃቶቹ አጥቂ ቀይረው ቀጥለዋል። ዓለም አቀፍ ተንታኞች እንደሚሉት በዚህ የኢትዮጵያና የህወሀት ኃይሎች ጦርነት የሴቶች ሰውነት እንደ ጦርነት መሳሪያ ወይም መጠቀሚያ ሆኗል። የአምነስቲ ኢንተርናሽናል በቅርቡ ባወጣው ሪፖርትም በአማራ ክልል በጋይንት ወረዳ ከነሐሴ አስራ ሁለት እስከ ሀያ አንድ ባሉት ቀናት የህወሀት ኃይሎች አካባቢውን በተቆጣጠሩበት ወቅት አስራ ስድስት ሴቶችን በቡድን አስገድደው መድፈራቸውን ሪፖርት አድርጓል። በአምነስቲ ሪፖርት መሰረትም ሰባ አንድ ሴቶች በህወሀት ኃይሎች መደፈራቸውን ከአካባቢው የመንግስት የሴቶችና ህጻናት እንዲሁም ወጣቶች ጉዳይ ቢሮ ማረጋገጡንም አስፍሯል። ካስገድዶ መድፈር በተጨማሪም በሴቶቹ ላይ ዝርፊያም እንደተፈጸመባቸው አስታውቋል። የአማራ ክልል በበኩሉ የህወሀት ኃይሎች ተቆጣጥሮት በቆዩባቸው አካባቢዎች ባደረገው የዳሰሳ ጥናት አንድ መቶ አርባ ሰባት ሴቶች መደፈራቸውን ማረጋገጡን አስታውቋል። የአሜሪካ ድምጽ ከነዚህ የጥቃት ሰለባዎች መካከል ጥቂቶቹን የገጠማቸውን በተመለከተ አነጋግሮ ነበር። በእድሜያቸው በሃምሳዎቹ የሆኑት አንዲት እናት የደረሰባቸውን በወቅቱ እንዲህ ያስረድተዋል። ከተቀመጥኩበትም ሶስት አራቱ ነው መጡብኝ ከመጡም እዛ በኋላ አንዱ ልጄ ነፍስ ያወቀ ነው እሪ ሲል መታለሁ ገላ ያለሁ ሲሉ ያው በቃ አስገድዶ ያ ደፈ እኔን፣ ማለት ለሶስት ለአራት ጥይቱን እየደገነ ማለት ነው። ከዛም በኋላ ሴቲቷን ልጄ እሪ ስትል ያኛው ሸፍኖ ወደዛ ይዞ ብሄድ የረ ልጄን ብዬ ስታገል፣ ያው ጭኔ አንድ የሚታይ ነገር የለም ያው ተጎድቻለሁ፣ እንደ ተጎዳው ነው ውስጥ ያለ ልጥ ነው ያልኩት፣ ሁለተኛ ልጅ እሪያለበትን ይሄው ልጅንም መጥቶታል። ህፃን ነው የየስ የስምንት አመት ልጅ ነው መጥቶብኛል እሱ እና ምንም አልችልም። ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድ እያየ ከዚህ በተጨማሪም በጦርነቱ ምክንያት በአማራ ክልል ውስጥ የተፈናቀሉ እናቶች የተመጣጠነ ምግብና የመድኃኒት አቅርቦ ችግር እንዳለባቸው ገልጸው ነበር። ሀብታም የተሰኘችውና አንድ ልጇን በምግብ እጥረት ማጣቷን እንዲሁም ሌላዋ እየተሰቃየችባት እንደሆነች ለሮይተርስ የገለጸች እናት የደረሰባትን ችግር እንዲህ አስረድታ ነበር። በቃ እኛ የህጻናት የለንም የትልቅ ነው ምናምን ሲሉ እንደገና አረ ልጄ ልትሞት ብዬ ነው። በቃ እንደዚህ የምግብ እጥረት ነው ብሎኛል። ሌላ ቦታ መስጃ ነበር እና እባካቸው የምግብ መርፌ ብሉና ምናምን ስላቸው፣ በእግሯም ሞከሩላት፣ በእጇም ሞከሩ በጭንቅላ በማሉ በአፍንጫ በማሉ አልተሳካላቸውም። ከዛ በቃ ይቺ ልጅ በምግብ መር በምግብ ተጎድታለች እና ምንም ማድረግ አይቻልም ብሎ ሰጡኝ የሆነ ኪኒና ሽሮፕ እና ኪኒና ሰጡኝ ሰጡኝ። ያንን ይዤ ልክ በሳምንቱ እሑድ ሞተች። በጦርነቱ ምክንያት እጅግ ብዙዎች ከሁለቱም ወገን መፈናቀላቸውና መጠፋፋታቸው አይካድም። ብዙ ሴቶችም በጭንቀት በአካላዊና ስነ ልቦናዊ ችግሮች ውስጥ እያለፉ ይገኛሉ። በኮቪድ-19 ምክንያት የትምህርት ቤቶች መዘጋትን ጨምሮ ቀድሞም ቢሆን በቋፍ የነበረው የሴቶች ሕይወት ከፍተኛ የሆነ ጥቁር ጥላ አጥልቶበታል። የሴታዊት ንቅናቄ መስራችና ዋና አስተባባሪ ዶክተር ሲሄን ተፈራ ባለፉት ሀያ ዓመታት ከጾታዊ ጥቃት ጋር ሲሰሩ መቆየታቸውን ገልጸው በሰሜን ኢትዮጵያ ብቻ ሳይሆን በመተከል በመተከልና በኦሮሚያ ክልልም የተፈጸሙ ጥቃትና በደሎች አመቱ ለእኩልነት ለካ ገናንን እንዲሉ ያደረጋቸውና ተስፋ ያስቆረጣቸው ወቅት መሆኑን ይናገራሉ። በህይወቴ እንደዚህ ሰምቻለሁ። የእውነት ሪኮርቶቹም ከእኔ በለጠ ታውቂያለች። ትግራይም የተፈጸመው አማራ ክልል የተፈጸመው አፋር፣ ሌሎችም መርሳት የሌለብ፣ ሰሜናዊ ሀገራችን ላይ አትኩሮት ስናደረግ ሌላውንም መርሳት የለብን። ምክንያቱም ይሄ ዋናው ትልቁ ጦርነት ከመጀመሩ በፊትም በመተከልም ተመሳሳይ ነገር ሰምተናል። ሴቶች ሲፈናቀሉ፣ በየቦታው ጥቃት ሁልጊዜ መኖር እንዳለበት እስኪመስለን ድረስ በየቦታው ሰምተናል። ኦሮሚያ ውስጥም ኦሮሚያ ውስጥ በጣም በሰፊው ህዝቦች ሲፈናቀሉ፣ ጎዱ ሲገደሉ፣ ጾታዊ ጥቃትም አብሮ የሚያየንበት ሁኔታ ነው ያለው እና ኦልሞስት አሁን ያለው ግጭቶች አንድ ግጭቶች አይደለም የግጭቶች አንድ መለያ እስኪመስል የሴትን ገላ አንድ የጦር ሜዳ የማረግ ሁኔታ ያየንበት ነው እና የእውነት ልብ ይሰብራል። በጣም ያሳዝናል እንደ ኢትዮጵያዊ፣ በተለይ ቆታዊ ጉዳይ ላይ ሁሉ አመት እንደ ለፋን ሰዎች ቀድመም ይሰብራል። ለካ በጣም በጣም ገና ነው። ስለእኩልነት፣ ዶክተር ሲህን ጦርነቱ ከዚህ ቀደም የነበሩና የቤት ውስጥ ጥቃቶችና ሌሎች እንቅስቃሴዎችን መሸፈኑንም አልሸሸጉም። አመቱን ብናይ የሚያሳየን ነገር በዋናው ደረጃ ነው የሚመስለኝ። ምንድን ነው ከመጀመሪያውም ቢሆን ኢቨን በለውጥ ሂደቱ ከልባችን አልነበረም ወይ የሴቶች ተሳስቦ በጣም ጨምሮ የእውነት በአለም ደረጃ አነጋጋሪ እስኪሆን ድረስ ውክልና ደረጃ ካየነው ማለት ነው። የሴት ፕሬዚደንት፣ የሴት ሱፕሪም ኮርት ፕሬዚደንት፣ የሉክስምቦርግ ፕሬዚደንት ሀምሳ ፐርሰንት ሚኒስትር ካቢኔ ሴቶች የሆኑበት መሀል ሆና ኢትዮጵያ። ከዛ ደግሞ ይሄ ሁሉ ነገር ደግሞ ሴቶች ላይ ሲደርስ እውነት ከልባችን አልነበረም ወይ የጾታ እኩልነት ለሰብአዊ መብትም አትኩሮት የሰጠ ነው የሚለውን ነገር ጥያቄ አስነስቶብናል። እኔ እውነቱን በጣም ጨለምተኛ ሆሳት ዘኝ እና የሴቶች ሁኔታ በፊት ከነበረው አሁን እንደውም የበለጠ ዝቅ ያለ ነው የሚመስለኝ ምክንያቱም ወይ ጥቃትን የማይታገስበት ህብረተሰብ ውስጥ ኮቪድ ስለመጣና ቤት ስለዋልን ብቻ ጥቃት አይጀምርም። የሚያሳየው በቃ ያለንን ሁኔታ ነው የምንኖርበትን ህይወት ነው። ህጻናት ከትምህርት ቤት ሲውሉ ተጋላጭነታቸው ይበዛል። ግን ጦርነቱ ሌላው ሸፍኖታል የሚለው እስማማበታል ነው። ከጾታዊ እኩልነት ጋር የሚሰሩት ተቋማት በሚታይ ሁኔታ በዚህ ወቅት እንቅስቃሴ አለማድረጋቸውን በተመለከትም ዶክተር ሲሆን እንዲህ ሲሉ ምላሽ ሰጥተዋል። ፌር ነው በጣም እየሞከርን እንደሆነ ነው የሚሰማኝ እኔ ግን ደግሞ ምንም ጠብ የሚል ነገር ሳልሰራ መመዘን የምንችለው በሱ ነው። እኛ በግላችን እንደ ቴታዊት መጭት ያለ የሌለ ሪሶርስን ተጠቅመ ስብሰባዎች፣ ሴሚናሮች አርገናል። በግላችን የብርድ ልብስ ካምፔን ነበረ ኔዋ የሚባል የሴት ማህበራት ቅንጅት ያዘጋጀው ሽሬ ላለ ካምፕ እሱን ለመደገፍ ንቅናቄ አርገናል። ደሴኔ በግሌ ሄጄ የነበረ ካምፖችን ለማየት ግን ለማገዝም እውነቱ ለመናገር አንዳንዴ ለማገዝም ለመናገርም መሰረታዊ የሆነ ለብሎ ዝግጅት ያስፈልጋል። እና አሁን ባለው ሁኔታ በቃ ነገሮች በጣም ድብልቅልቅ ባሉበት እውነት ከባድ ነው፣ ለእኛም ከባድ ነው። ድሬዳዋ ሄደናል። የሴት ማህበራት ላይ በጥሩ ሁኔታ ቅንጅት ለማድረግ ተሞክሯል። ም አንድ ነገር ስናደረግ ወይ በዛ መንገድ መሄድ ትንሽ ሊከብድ የሚችልበት ጊዜ አለ። ለምሳሌ የሰላም ጥሪ እንደምታውቂው፣ ከሌላ ድርጅቶች ጋር ሆነን ሀያ አራት ድርጅቶች ሆነን ለአዲስ አመት የሰላም ጥሪ አውጥተን ነበረ። እሱም ማድረግ የቻልነው ነገር ነው። ግን በራሱ የሰላም ጥሪ ለውጥ ያመጣል ወይ ልንል አንችልም። መሞከር ብቻ ነው የምንችለው፣ የሞራል ኃይል ብቻ ስለሆነ ያለን እንደ ሴታዊት አንድ ስቴትመንት አውጥተን ነበረ፣ ሶሻል ሚዲያ ላይም በጋዜጦች ላይም ካየሽ በተለይ ጾታዊ ጥቃት ሴቶች ላይ ህጻናት ላይ የሚደርሰው የፖለቲካ ፍጆታ መሆን መሆን ይቅር መሆን የለበትም በሚል መረጃ አውጥተናል። ግን ዲፌንሲቭ አልሆንና ማስታወስ ያለብኝ አሁን ራይት ነው፣ ብዙ አፔታይት የለም። አብዛኛው ሚዲያ በቃ መስማት የሚፈልገው አንድ ወገን ብቻ ነው። አሁን ለምሳሌ ጾታዊ ጥቃት የአሸባሪው ኃይል ያረገውን እንድናወግዝ ይጠይቁን። አዎ እናወግዛለን። ነገር ግን በኢትዮጵያ ሰራዊትም የተደረገውን ትግራይ ውስጥም የደረሰውን እናወዛለን። እንግዲህ ለሴት ከቆምኩ ይኔ ለአማራ ሴት ብቻ መቆም አልችልም፣ ወይ ለአፋር ሴት ብቻ መቆም አልችልም። የሁሉም ሴቶች መወጋት፣ የሁሉም ሴቶች መጎዳት ስለሚሰማኝ ማለት ነው። ስለዚህ ይሄንን ለማድረግ ስንሞክር ትንሽ ነው፣ አፐታይቱ የለም። ሚዲያም ካናገሩም በኋላ ወይ ይቆርጡታል ወይ ያስተላልፉትም እንደሱ ለቺ እስክ ያጋጥሞኛል። የጾታ ጥቃትን የሚታገስና የተለማመደ ዜጋ እየፈራ መሆኑ ከሁሉ በላይ እንደሚያሳስባቸው የተናገሩት ዶክተር ስሂን ተፈራ። ጦርነቱ ሲያበቃ ሴቶች ማህበረሰብን በማስታረቁ ላይ ትልቅ ሚና እንደሚኖራቸውና ከዛ በዘለለ ግን የደረሱት ጉዳቶች ከፍተኛ በመሆናቸው እንደ ማህበረሰብ ለደረሱ የስነልቦና ጠባሳዎችና አካላዊ ጉዳቶች ላይ ሰፊ የሆነ ስራ እንደሚጠብቅ የጠቆመ አመት ነው ሲሉ አጠቃለዋል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ይህ ዓመት ነው የተጠናቀቀው። እንኳን አለቀ፣ እንኳን አደረሳችሁ። ራሱን ይጠብቁ። I'll come at this amateur. Can I say you. Be forgot for the sake of all anxiety.